አቶ ተመስገን ጥሩነህ የአማራ ድርጅቶችና ማህበራት ስብስብ ቃል አቀባይ፣ አቶ አንተነህ ሙሉጌታ የአማራ ሕዝብ መድን ንቅናቄ ተወካይ። በቅድሚያ አቶ ተመስገን የስብስቡ ዋነኛ ዓላማ ምንድን ነው? ወደ አንድነት ለመምጣትስ ድርጅቶችንና ማህበራቱን ያነሳሳቸው አበይት ነገሮች ምንድን ናቸው? በጣም አመሰግናለሁ። ካሳውን በአድማስ ስር የአማራ ድርጅቶች ማህበራትና ስብስብ ስር የተሰባሰቡ ድርጅቶችን እንዲሰባሰቡ ያደረጋቸው በዋናነት ያለፉትን ሁለት ሶስት ዓመታት ሲያደርጉት የነበረው የተናጠል እንቅስቃሴ ለህዝባዊ እንቅስቃሴው የሚያደርጉት አበርክቶት በተጠናከረና መስመር በያዘ ሁኔታ በተጠና እንዲሁም በተናበበ ሁኔታ አንድ ጠንካራ የድጋፍ ሀይል ለማሰባሰብ እንዲያመች ነው። ድርጅቶች ሰባሰባቸውን ጉዳይ ማመናቸውን ብቻም ሳይሆን ከህብረተሰቡም ማህበራው ማህበረሰብ ተቃውሞ እንቅስቃሴ ውስጥ የተለያየ አስተዋጽኦ የሚያደርጉ ሀይሎችም በተለያየ አጋጣሚ ግፊት ሲደረግበት የነበረው ነው። ድርጅቶችም ይህንን ጉዳይ በጽኑ ስለሚያምኑበት እና አስፈላጊነቱን ስለተረዱት ለአንድ ጥላ ስር ተሰባስበዋል ማለት ነው። አቶ አንተነ፣ እንደሚታወቀው የአማራ ህዝብ መድን ንቅናቄ ከሌሎች የአማራ ድርጅቶች ጋር አንድ ላይ ሆኖ ለመስራት በዚህ ስብስብ ውስጥ ከታቀፎት ውስጥ አንዱ ነው። ከእናንተ ጸራሪ የሆነ አቋምም አመለካከትም ያላቸው የአማራ ድርጅቶች እዚህ ውስጥም አሉ። ከዚህ ጋር አንድ ላይ መጥቶ የመስራቱ ተቃርበ በአንድ ላይ የአማራውን ጉዳይ ከግብ ለማድረስ ለማስፈጸም ወደ አንድነት እንድትመጡ ግድ ያሰኛችሁ ነገሮች ምንድን ናቸው? በእርግጥስ በስብስቡ የተነሳ ልዩነቶችን አቻችሎ ለመሄድ ነው ወይስ እልባት አግኝቶ ወጠ ወደሆነ አቅጣጫ የእንቅስቃሴያችሁን መስክ እንዲያመራ ለማድረግ ነው? እዛ ውስጥ የገባ የሚያስገባችሁት ጋዜጠኛ ካሳሁን አዘጋጅልን እድል በጣም አመሰግናለሁ። ኤስቢኤስ የአማርኛ ቋንቋ ዝግጅት ክፍል ከዚህ በፊትም በነበሩን ልምዶች ነጻ ሚዲያ ሆኖ ለሁሉም የህብረተሰብ ክፍል የተለያየ የፖለቲካ አመለካከት ላላቸው ሁሉንም ያለ ልዩነት እኩል የሚያስተናግድና አድማጩ ህዝብ የፈለገውን ራሱ ካዳመጠ በኋላ ገምግሞ የራሱን አቋም እንዲይዝ እድል የሚሰጥ ምናልባትም በዚህ በኢትዮጵያ ጉዳይ ላይ ከሚተላለፉ ሚዲያዎች ብቸኛው ሚዲያ ነው እና ለዚህ አገልግሎትህ እጅግ ከፍ ያለ ምስጋና ላቀርብ እወዳለሁ። ከዚያ ቀጥሎ ወደ ጥያቄ ሲሄድ አንተ እንዳልከው ሁሉም የአማራ ድርጅቶች በአንድ በኩል በአላማና ና በግባቸው ዙሪያ መጨረሻው ደግሞ ግባቸው የተለያየ አላማ ያላቸው ድርጅቶች አሉ። እንዲህም ሆኖ ደግሞ አንድ የሚያደርገን ነገር ደግሞ ብዙ አለ። ምናልባትም ከልዩነታችን ይልቅ የሚበልጠው አንድነታችን ነው እና አንዳንድ ጊዜ በዚህ በኢትዮጵያ ማህበረሰብ ደግሞ በኢትዮጵያ የፖለቲካ ኮሚኒቲ እስካሁን ድረስ ያልተሳካልን ነገር ቢኖር አንድ በሚያደርጉን ዙሪያ ተሰባስቦ መስራት አለመቻላችን ነው። ያ ነው ኢትዮጵያንም እንደ ሀገር የገደላት በሀገራችን መሰረታዊ ለውጥ ማምጣት የሚያቃተንና ሁልጊዜ ትኩረት የምናደርገው ልዩነቶቻችን ብቻ ነው እና ያ በጣም እየጎዳን ነው። ህብረተሰባችንም ከቀን ወደ ቀን ይህን የሚያቀርበው ጥያቄ ነው እና የአሁኑ ትብብር የህብረተሰባችንን ጥያቄ እየመለሰ ነው። አንድ ሆኖ በመስራት ህብረተሰቡ ድጋፍ ለማድረግ ደጋግሞ ጠይቆናል እና ና ለዚያ መልስ ሰጠናል። ሁለተኛ ትብብር ስንፈጥር የተስማማንበት አንድ በሚያደርጉን በሚያስማሙን የጋራ በሆኑ ጉዳዮች ላይ ተባብረን ለመስራት ነው። ልዩ በሚያደርጉን ጉዳዮች ላይ ግን ስቲል እነሱ ያው እንደተጠበቁ ናቸው ማለት ነው። ቅድም እንዳልሁት ግን የሚበልጡት አንድ የሚያደርጉን ነገሮች ናቸው ብዙ የሆኑት እና በእነሱ ጉዳዮች ላይ በጋራ የሚሰሩ በርከት ያሉ አጀንዳዎች አሉን፣ በርከት ያሉ ጉዳዮች አሉን እና በእነሱ ጉዳዮች ላይ ተባብረን እንሰራለን እና ልዩነቶቹን ለማጥበብ ወደፊት እንሞክራለን። አብረን በምንሰራበት ጊዜ የበለጠ እየተዋወቅን የበለጠ እየተወያየን ወደ አንድነት ካሁኑ በተሻለ ልንመጣ እንችላለን። ያንንም ይሆናል ብለን እንጠብቃለን። ለጊዜው ግን አንድ በሚያደርጉን ጉዳዮች ላይ ለመስራት ተስማምተን ይህን ትብብር መስርተናል። ቶ ተመስገን በዚህ ስብስብ ውስጥ ያሉ የሲቪክ እና የማህበረሰብ ድርጅቶች እንደዚሁም መገናኛ ብዙኃን ተቋማት ሁሉ እንዳሉበት ነው። ተሳታፊዎቹ እነማን ናቸው? ከ18 እስከ 20 የሚደርሱ ድርጅቶች ወይም ማህበረሰባት ስብስብ እንደሆነ ይነገራል። እነዚያ ሊገልጡልን ይችላሉ። ትክክል ነው። ካሁን እንደገለጽከው በዚህ የአማራ ድርጅቶችና ማህበራት ስብስብ ውስጥ ወደ ሀያ የሚሆኑ ተቋማት ነው ያሉት። ስድስት የፖለቲካ ድርጅቶች፣ አራት የተለያዩ ሚዲያዎች እና ቀሪዎቹ ደግሞ የሲቪክና የማህበረሰብ አደረጃጀቶች ናቸው። እነዚህ ሁሉ የተቋማት ወደ አንድ እንዲሰባሰቡ ያደረጋቸው መሰረታዊው ነገር የአማራው ህዝባዊ እንቅስቃሴ የህልውና ትግል እንደመሆኑ ሁሉም ተቋማት ለትግሉ የሚያደርጉት አስተዋጽኦ በምንም መለኪያ ቢለካ የራሱ የሆነ አስተዋጽኦ ስለሆነ የሁሉም ተሞክሮና ልምድ ወደ አንድ መጥቶ እንዲሁም ደግሞ በተናጠል የሚደረገው ሚዲያውም፣ ፖለቲካውም፣ ሲቪኩም፣ የማህበረሰቡም አደረጃጀት በተናጠል የሚያደርገው እንቅስቃሴ በተናበበና ሚናውን ለይቶ በሚሰራበት ሁኔታ ከፍተኛ ጫና ለማሳደርና ከዛም ልፍ ብሎ በጣም ጠንከር ያለ የድጋፍ ቻናል ለማምጣት ታስቦ ነው። ቅድምም እንደተገለጸው የስድስት የፖለቲካ ድርጅቶች በዚህ ውስጥ አሉ ሲባል ሁሉም ድርጅቶች የየራሳቸውን የትግል ስልትና አይዲዮሎጂ ይዘው ነው እዚህ የተገኙት። እንደ መነሻ አሁን የተገናኙበት እነዚህ ሁሉ ተቋማት ሀይሎችን የሚያገናኛቸው ትብብር የሚባለው የስብስብ መነሻ ነው። ግን ያ በሂደት ፖለቲካውን በፖለቲካ ሲቪኮችን በሲቪክ ማህበረሰቦችን በማህበረሰብ በሂደት ወደ ግንባር ከዛም እልፍ ሲል ደግሞ ወደ ውህደት የሚያመራን ተስፋ ይዘው ነው የተገናኙት። አቶ አንተነ በኢትዮጵያ የፖለቲካ ህይወት ውስጥ ብዙ ጊዜ ስለ ህብረት፣ ስለ አንድነት፣ ስለ ትብብር በተለያዩ ቃላትና ትርጓሜ ሲነሳ አዲስ ነገር አይደለም። ብዙዎቹም ተሞክረዋል። ከዚህ በፊት በህብረ ብሔር ድርጅቶችም ሆኑ በብሔር ተኮር ድርጅቶች በኩል አሁንም ድረስ በተለያየ ዘርፍ እንደየፖለቲካ አላማቸው የተሰባስበው ያሉ አሉ። ከዚህ ስብስብ በኋላ ወዴት ለማምራት ነው? ፋይዳውስ ምን ይሆናል? የመጀመሪያው መግለጽ የምፈልገው እዚህ ስብስብ ውስጥ የፖለቲካ ድርጅቶች አሉ፣ ሚዲያዎች አሉ፣ የሲቪክ ማህበራት አሉ እና አራተኛው ቡድን ደግሞ በየአገሩ ያሉ በየከተማው የተመሰረቱ የአማራ ኮሚኒቲዎች ናቸው። የመጀመሪያው የፖለቲካ ድርጅቶቹ ብዙዎቹ በዓላማ በራዕይ፣ በግብ ዙሪያ ተመሳሳይ የፖለቲካ አቋም ያላቸው ናቸው። አፈጣጠራቸው በተለያየ ምክንያት በተለያየ መንገድ ተቋቁመዋል እንጂ አንዳንዶቹ ደግሞ ራእይ ወይም ደግሞ በዓላማ ደረጃ ከኛ የሚለዩም አሉበት። የዚህ የስብስቡ የመጨረሻ ግባችን ራዕይ አድርገን ይዘን ነው የተነሳ ነው፣ ተመሳሳይ የፖለቲካ አቋም ያላቸው ድርጅቶች ወደ ግንባር ከዚያም ወደ ውህደት እንዲሄዱ ነው። ለምሳሌ የአማራ ህዝብ እንደ አንድ የኢትዮጵያ ማህበረሰብ በመላው ኢትዮጵያ በነጻነት የዜግነት መብቱ ተከብሮለት መጤ ነህ፣ ነፍጠኛ ነህ፣ ወራሪ ነህ፣ ስለዚህ ልቀቅ ሳይባል መላው ኢትዮጵያ ለአማራ አገሩ ነው። ስለዚህ በመላው ኢትዮጵያ በነፃነት የመኖር የዜግነት መብቱ ተከብሮለት ሊኖር ይገባል ብለው የሚያምኑ ድርጅቶች በመካከላቸው ልዩነት ስለሌለ ወደፊት ወደ ግንባር ከዚያም ወደ ውህደት ለመሄድ ነው። ከዚህ የተለየ ደግሞ አመለካከት ያላቸው ድርጅቶች አሁን በጋራ በምንሰራበት ጊዜ ብዙ ጊዜ በሰራም ስለምንገናኝ ተደጋጋሚ የሆኑ በተለያዩ ጉዳዮች ላይ ውይይት ስለሚኖር መግባባት ላይም ልንደርስ ስለምንችል ምናልባት ወደፊት በዓላማ የመቀራረብ ነገር ሊፈጠር ይችል ይሆናል። ይህም ባይኖር ግን ስቲል የእነሱን የፖለቲካ አመለካከት አክብረን ከነ ልዩነቶቻችን በትብብር መቀጠል እንችላለን ማለት ነው። ሲጠቃለል፣ ተመሳሳይ የፖለቲካ አይዲዮሎጂ ያላቸው ከግንባር እስከ ውህደት ሄደን ወደ አንድነት ተጠቃለን፣ በአንድ ድርጅት መዋቅር ውስጥ ተጠቃለን ተዋህደን እንቀጥላለን። እዚህ ውስጥ ግን መግባት የማይችሉ የተለየ ራዕይ ያላቸው ካሉ ለምሳሌ እንደ ቤተ አማራ የሚባለው ማለት ነው ካሉ ከነሱ ጋር ግን በትብብር እስከ መጨረሻው ድረስ እንቀጥላለን ማለት ነው። ይህ ሲባል ምን ማለት ይሆናል? አቶ ተመስክን ለምሳሌ እንደተባለው ወደ ሃያ የተለያዩ ስድስት የፖለቲካ ድርጅቶችን ጨምሮ የሲቪክ ማህበራት የማህበረሰብ ማህበራትንና የሚዲያ ተቋማትን ያካተተ ነው። ወደ ሃያ የሚደርሱ በጥቅሉ ስብስቡ አባላት፣ እነኚህ ሃያ ስብስብ አባላት በዋነኛነት ደረጃ አንድ የሚያደርጋቸው የጋራ ዓላማችን ወይም የምንፈልገው ነገር ይህ ነው የሚሉት ነገር ምንድን ነው? በአማራው ስም ምን ይፈልጋሉ? አማራው ምን ይፈልጋል ባይ ናቸው። እንግዲህ እንደሚታወቀው የአማራ እንቅስቃሴ ህዝባዊ እንቅስቃሴ እንደመሆኑ አደረጃጀቶችና አሁን የምናያቸው እንቅስቃሴዎች ሁሉ ከመሬት ጀምረው ወደ ላይ የሚወጡ ናቸው። የግራስ ሩት ለቭል አደረጃጀት የምንለው ነው። ለዛም ነው በብዛት አሁን የማህበረሰብ ድርጅቶች፣ የሲቪክ ድርጅቶች በብዛት ከዚህም እዛም ሲመሰረቱና ሲቋቋሙ የምናየው ያ በራሱ አንዱ የትግሉ ሂደት ነው። ህዝባዊ እንቅስቃሴው መሰረታዊው መነሻው ነገር የህልውና ትግል የሚባለው ነው። በህልውናው ላይ አደገኛ የሆነ ፖሊሲ ቀርጾ አማራውን ማዳከም ከተቻለ ማጥፋት ብሎ ፖሊሲ ቀርጾ የሚንቀሳቀስ ባለበት ሀገር ህዝባችንን ህልውናው ላይ አደጋ ጥሏልና እሱን ለመቋቋም መሰረታዊ የሆነ የህልውና አደረጃጀት ነው እያደረገ ያለው። ስለዚህ የእነዚህ ሁሉ ድርጅቶች መነሻና አሁንም የደረሱበት ደረጃ በራሱ የትግሉ አንድ አካል ሆኖ የሚታይ ነው ማለት ነው። ከዚህም በኋላ ትግሉ ሲጀመር የነበረውና ለምሳሌ ከአንድ አመት ሁለት ዓመት በፊት የማንቃት እንዲሁም የማደራጀት ስራዎች ላይ በጣም አተኩረው ይሰሩ ነበር። ድርጅቶችም ያንን መሰል ነገሮች ላይ እያተኩሩ ነበር። ግን አማራው መደራጀት አለበት መደራጀት የለበትም የሚለው ጥያቄ ትልቅ የመወያያ ርዕስ ሁኖ በአማራው ብቻም ሳይሆን በአጠቃላይ ኢትዮጵያ ፖለቲካ ውስጥ የተለያየ እንቅስቃሴ የሚያደርጉ ኃይሎች አንድ የመወያያ ርዕስ ሁኖ ነበር። ያ አሁን ታሪክ ሁኖ የአማራዎች አደረጃጀት ምን አይነት መሆን አለበት ምን መልክ መያዝ አለበት በሚባል ደረጃ ላይ ደርሷል። ትግሩ በራሱ እየጠነከረ ቀንና ጊዜውን እየጨመረ ሲሄድ በራሱ የሚጠይቃቸው ነገሮች ቅርጻቸውን እየቀያየሩ አዳዲስ ነገሮችን እያመጣ ነው የሚሄደው። የህልውና ትግል የሚባለውም በራሱ ህልውናውን ካረጋገጠ በኋላ የፖለቲካል ሪፕሬዘንቴሽን ጉዳይ አንዱ በራሱ መሰረታዊ ነገር ነው። በዛች ኢትዮጵያ በምትባላዊ አገር ውስጥ አንዳንዶቹ እንደሚሉት አዲስ ኢትዮጵያን ለመፍጠር በሚባለውም ወይም ደግሞ እንደ የትም ቢገለጽ አዲስ የመንግስት ስርዓት ሲፈጠር አማራውን ወክሎ የአማራውን ፍላጎት የሚገልጽለት የፖለቲካ ውክልና ያስፈልገዋል። ትልቅ ህዝብ ነው፣ በጣም ብዙ ህዝብ ነው። ያንን ህዝብ ሊወክል የሚችል አንድ፣ ሁለት፣ ሶስት የፍላጎት ሊወክሉ የሚችሉ ጠንካራ የፖለቲካ ድርጅቶች እንዲኖሩና የፖለቲካ ውክልና እንዲኖሩ ያስፈልጋል። ስለዚህ አሁን የምናየው እንቅስቃሴ ሁሉ ወደዛ የሚያመራን ነው ማለት ነው። ግን አሁን በዚህ ሰዓት ሁላችንን የሚያሰባሰበን የሚዲያውንም፣ የሲቪኩንም፣ የፖለቲካውንም የማህበረሰቦችንም ድርጅት አሁን ባለንበት ሁኔታ በዋናነት ያገናኘንና እንድንተባበር ያስገደደን ነገር የህልውና ትግል የምንለው ነው ማለት ነው። ራሳችንን መመከት ነው። አሁን መመከት ላይ ያለንበት የትግል ደረጃ ነው እና እሱ ነው እየሆነ ያለው። በሂደት ደግሞ እንግዲህ ቅድምም እንደገለጽኩት የፖለቲካል ሪፕሬዘንቴሽንን እና አገሪት ውስጥ በሚደረግ ማንኛውም ተሳትፎ ላይ የሚወክለውን የኔ የሚለውን ጠንካራ ድርጅት ወደ መፍጠር ይሄዳል ማለት ነው። ቶንተነ እንደሚያውቁት ከአማራ ድርጅቶች ውስጥ አማራ ራሱን የቻለ ሉዓላዊ ሀገር ፈጥሮ ለብቻ የሆነ አንድ ሀገር መመስረት አለበት፣ ከኢትዮጵያ ነፃ የሆነ ሀገር ብለው የዘነት አቋም በይፋ የሚያራምድ ቢያንስ አንድ ድርጅት አለ። ከዚያ አኳያ ይህን አቋም የሚያንጸባረቁ ድርጅት በዚህ ስብስብ ላይ ይህን አቋም በይፋ አንስተዋል ወይስ በ ኢትዮጵያ ሕልውና ስር ሆኖ የአማራውን ሕልውና ወይም መብቶች ከማስጠበቅ አኳያ ነው። በኢትዮጵያዊነት ላይ ያለው አቋም ስብስቡ በጥቅሉ ተመሳሳይ ነው ወይስ የተለያየ ነው? ቅድም እንደ ገለጽሁት የዚህ ስብስብ ዓላማው በጋራ በሚያስማሙን አንድ በሚያደርጉን ጉዳዮች ላይ ተባብሮ ለመስራት ተባብሮ ለመታገል ነው። የአይዲዮሎጂ ወይም ደግሞ የግብ የዓላማ ልዩነት ባለን ጉዳዮች ላይ እነሱ ለየግል ጉዳዮች ናቸው። እዚህ ላይ አሁን በጋራ አይነሱም። የጋራ የሚያደርጉን በርከት ያሉ ጉዳዮች አሉ። እንዲሁም ከሚለዩን ይልቅ አንድ የሚያደርጉን ይበልጣሉ ብያለሁ ቅድም እና ለምሳሌ አንዱ ትልቁ ችግራችን ለአማራ ሕዝብ ድምፅ የሚሆን ሚዲያ የለንም። አሉት የሚባሉት በጣም በውስን በጀት በአብዛኛው በሶሻል ሚዲያ የሚተላለፉና አንድ ደግሞ አቅሙ በጣም ውስን የሆነ የሬዲዮ ጣቢያ ነው ያለን እና እነዚህ በቂ አይደሉም። ለምሳሌና እንደዚህ የጋራ የሆኑ ለአማራ ህዝብ ድምጽ የሚሆኑ ጠንካራ የሆነ የአማራ ሚዲያ ማቋቋም፣ ይሄ የጋራ ጉዳይ ነው። ለሁሉንም እኩል የምናምንበት ነገር ነው። ለምሳሌ ይህን በመፍጠር ጉዳይ ላይ አብረን እንሰራለን። ከዚህ ባለፈ ለምሳሌ በዚህ በዲፕሎማሲ በህዝብ ግንኙነት ስራ እንዲሁም አገር ቤት የሚደረገውን የህዝባዊ ንቅናቄ ህዝባዊ ትግል እስካሁን ድረስ የተቀናጀ አይደለም እና በተለያየ መንገድ ብዙ የተበታተነ ህዝቡንም ግራ ጋባእና ውዥንብር ውስጥ የሚከት የተለያየ አስተላለፍና የተለያየ መስመር ያለው ነው። እሱም ሁሉም ማስተባበር የጋራ ጉዳዮቻችን ናቸው እና በእነዚህ ጉዳዮቻችን ላይ ተባብረን አንድ ላይ እንሰራለን። ከሁሉም አመራሮች የተውጣጣ ኮሚቴ ተቋቁሟል። ይሄ ኮሚቴ በጋራ እየመከረ የጋራ አጀንዳዎችን እየቀረጸ እሱን አብረን እየመከርንና እየወሰን እሱን እያስፈጸምን በጋራ እንታገላለን። ከዚህ ውጪ ልዩነት ባሉን ጉዳዮች ላይ ወደፊት እንዳስፈላጊነቱ እየተወያየን ማጥበብ የምንችልባቸው ወይም ደግሞ ወደ አንድነት እንድንመጣ የሚያደርጉን ነገሮችን በተመለከተ በሂደት እያየናቸው የምንሄደው አሁን በጅምሩ ትብብሩን ልዩነቶቻችን ላይ አትኩረን ውጥረት ውስጥ መክተት አንፈልግም። በሚያግባቡ ነገሮች ላይ ብቻ ነው ትኩረት ያደረግ ነው ማለት ነው። አቶ ተመስገን እንደሚያውቁት በተለይም የአማራ ድርጅቶች መጀመሪያ በቅ በቅ ማለት ሲጀምሩና መቋቋም ሲጀምሩ በርካታ ተቃውሞ ድምጾች ይሰሙ ነበር። ግዳ ነገር በመሆኑ ምክንያቱም የአማራው በተለይም ኢትዮጵያዊነት መሰረት ከሆኑት ምሰሶ ከሆኑት ነገዶች እንዳንዱ ተደርጎ ይቆጠራል እና እንዴት ወደዛ ሄዶ ተብሎ ብርቱ ትችቶች ይሰነዘሩ ነበር። ከዛ አልፎ ግን አሁን በርካታ የአማራ ድርጅቶች ተቋቁመዋል። እዛ ላይ ለየት ያለ አቋም ያላቸው ቅድም እንደተባለው ለምሳሌ እንደውም አማራው ጭራሹኑ ራሱን የቻለ ሉዓላዊ ሀገር ማቆም አለበት ብለው የሚከራከር ድርጅትም ቆመዋል። በኢትዮጵያዊነት ላይ ስብስቡ ያለው ይፋ የሆነ የማያወላውል አቋም ምንድን ነው? ኢትዮጵያዊነትን እንደ ምንድን ነው የሚመለከተው እናንተ ስብስብ አመሰግናለሁ ካሳውም እንግዲህ ይሄንን ከመጋቢት ሰላሳ እስከ ካት ሁለት የተዘጋጀውን የአማራ ድርጅቶች የመሪዎች ጉባኤ አዘጋጅ ውስጥ ምን የነበርኩበት እና ስል እንደዚህ አይነት ጥያቄዎች ይነሱ ነበረ። በዋናነት ያንን ዝግጅት ያዘጋጀው የጉባኤው አዘጋጅ እና በኋላም የጉባኤው መንፈስ ሆኖ የተለያየንበት አንዱ ዋናው መርሃችን ሰባሰብ የአንድም አማራ ድምፅ መቅረት የለበትም የሚል መርህ አለን እና ከኢትዮጵያ ተገንጥዬ በእርግጥ እንደዛ ተገንጥዬ የሚል ነገር የለም። አገር እንመሰርታለን የሚል አስተሳሰብ ነው ያለው። ከሱ ጋር ብዙ ወደ ውስጥ ነገሩን ለመተንተን ብዙ አልገባበትም ግን የሚለው ሀገር እንመሰረታለን የሚል ለአንድ ቡድን አለ። ሌላም ደግሞ የአማራው ሕልውና ለኢትዮጵያ አንድነት ብሎ ደግሞ ከዛ ደግሞ የተለየ ሀሳብ የሚያራምዳል። ሁለቱ አስተሳሰብ መካከል ያለም ሊኖር ይችላል። በዚህ ሰዓት ግን እነዚህ ሁሉ ድርጅቶች ስናሰባስብ፣ ቅድምም እንደገለጽኩት የተጋረጠብን የሕልውና አደጋ ነው እና የተጋረጠብንን የሕልውና አደጋ ከግረት ስም በኋላ ስለሚሆነው ነገር መራጭ የምናቀርባቸው ነገሮች ሁሉ አሁን በዚህ ሰዓት ሊለያዩን የሚችሉ አይደሉም። የማንም አንድም አማራ ሀሳብ ከዚህ ስብስብ ሊቀር አይገባም በሚል ሁሉም የኛ ነው በሚል ሳቤ እና መርህ ነው የተሰባሰብ ነው። ማንም እንደሚያውቀው የኢትዮጵያዊነትን እና የአማራነትን ጉዳይ ቅድምም እንደገለጽከው የአማራው የኢትዮጵያ ምሰሶ ነው የሚለው አስተሳሰብ አሁንም ከዛ የተለየ አይደለም። ነገር ግን አማራው በራሱ በብሄሩም እንዲደራጅ ያደረገው መሰረታዊ ነገር ሁሉም ሊረዳው የሚገባው በማንነቱ ላይ የተነጣጠረው አደጋ በማንነቱ እንዲደራጅ እና በማንነቱ እንዲሰባሰብ ስላስገድደው ነው። ከዛ በተረፈ የአባቶቹ ዋጋ የከፈሉላትንና አጥንታቸውን የከሰክሱላትን ኢትዮጵያ አንድም አማራ ሊጠላትም፣ ከሷም ሊለይ ምንም አይነት ፍላጎቱ አይኖረውም። የደምና የአጥንት እንዲሁም ደግሞ ሀገርንም በመገንባት ሂደት ውስጥ ትልቁን ሚና የተጫወተ ለመሆኑ ያንንም ለማስረዳት በራሱ መደራጀትን እና የራሴ የሚለውን ዋና የሆነ የሚለውን አስተሳሰቡን ይዞ መገኘት ይኖርበታል ቅድም አማራ ህልውናን ለመመከት ነው ብለዋል ኢትዮጵያ ህልውና የሚሸረሸር ከሆነ ወይም ከዛ ውስጥ የመገንጠል አቋም ወይም የመነጠል አቋም የሚያቀነቅን ድርጅት ካለ ኢትዮጵያን ህልውናስ ለመመከት ስብስቡ ምንድን ነው የሚያስበው ምክንያቱም የአማራ ህልውና እንዳሉት በኢትዮጵያ ህልነት ህልውና ውስጥ ካለ ኢትዮጵያ ህልውና ሲነካ ምሰሶው በመጀመሪያ ደረጃ ጥቃት የሚደርስበትም እና ና ኢትዮጵያን ህልውና ከመከላከል አኳያስ ስብስቡ ያለው አቋም የማይናወጥ አቋም ምን ይመስላል? እንግዲህ እንደሚታወቀው በኢትዮጵያዊነቱ ምናልባትም ከየትኛውም በበለጠ ዋጋ የከፈለው ብሔር አማራው ነው። እና ዋጋ ለከፈለለት ነገር ተደራጅቶና ተጠናክሮ መገኘቱ የበለጠ ጉዳዩን እንደመፍትሄ መፍትሄ ሊያመጣለት ይችላል እንጂ ዋናው በስብስቡ ያለው አቋም ምንድን ነው? የኢትዮጵያን ህልውና ለመመከት ምን አቋም አለ? የአማራን ህልውና ለመመከት እንደ ቆመው ሁሉ በኢትዮጵያዊነት የሚያምኑ እስከሆነ ድረስ ኢትዮጵያን ህልውና ለዋላዊነት ለማስከበር ለማስቆረስ ያለው ግልጽ አቋም ምንድን ነው? በእኛ አመለካከት የአማራው ሕልውናና የኢትዮጵያ ሕልውና የተለያዩ ናቸው ብለን አናስብም። የአማራው ሕልውና ሲመከት የኢትዮጵያውም ሕልውና ይመከታል ማለት ነው። ተዘዋዋሪ አማራው ያለበት የተጋረጠበት የህልውና አደጋ አማራው አደጋ ውስጥ ወድቋልና ጠላቶቹ እንደሚያስቡት ቢያዳክሙት፣ ከዛም በላይ ደግሞ የመጨረሻ የሚመኙት ነገር ቢያጠፉት የኢትዮጵያ ጥፋት እንደሆናል ማለት ነው። ስለዚህ በአንድም በሌላም የአማራው መጠናከርና ሕልውናውን ማረጋገጡ የኢትዮጵያም ሕልውና ማረጋገጥ ነው ማለት ነው። እንደዚህ ነው ምናስ ተዋንተነስ በዚህ ላይ ያሉት አስተያየት ምንድን ነው? እኔ ይህን ጥያቄ መመለስ የምፈልገው ከስብስቡ አላማ አንጻር ነው። ቅድም እንደተናገርኩ ነው፣ ይሄ ስብስብ ብለን ያለነው አካል ትብብር ነው፣ ግንባር ወይም ውህደት አይደለም። አሁን በእኛ መካከል ካሉት ስድስት የፖለቲካ ድርጅቶች አምስቱ ሙሉ በሙሉ አማራ አገሩ መላው ኢትዮጵያ ነው፣ በመላው ኢትዮጵያ በነጻነት ተከብሮ መኖር አለበት ብለው የሚያምኑ ናቸው እነዚህ አምስት ድርጅቶች። አማራ አገሩ ኢትዮጵያ ስለሆነ የአገሩ ጉዳይ በሙሉ ይመለከተዋል፣ ያገባዋል፣ ይሳተፋል ማለት ነው። በሌላ በኩል ደግሞ አንደኛው የአማራ ድርጅት ቤተ አማራ የሚባለው በኢትዮጵያ ጉዳይ ላይ በአማራ ሕዝብ ላይ በተደጋጋሚ በሚሰነዘረው ጥቃት ምክንያት ልብ ማድረግ ያለብን ይሄ በአማራ ሕዝብ ላይ የሚሰነዘረው ጥቃት ከወያኔ የመጣ ብቻ ቢሆን ኑሮ ወያኔ በማስወገድ ማስወገድ ይቻል ስለነበረ ወደ ብሄር ድርጅት መምጣትም አያስፈልግም ነበር። ትልቁ ችግር ግን ከወያኔ ውጪ ሌሎች አክራሪ የሚባሉ የብሔረሰብ ድርጅት መሪዎችም ሆነ አሁን እንዲሁም አንዳንድ በስም ብቻ ህብረ ብሔር የሚመስሉ አንዳንድ ድርጅቶች ሳይቀር አማራ ጭቋኝ ብሄር ነበር የሚለውን ፖለቲካ ሁሉ የሚያራምዱ ተነስተዋል፣ በቅርብ ጊዜና ከዚህ አንጻር ሲታይ የአማራ ህዝብ ወደፊትም በኢትዮጵያዊነቱ ተከብሮ አይኖርም፣ በኢትዮጵያ ውስጥ አማራ ከዚህ በኋላ እየተረገጠ እየተሳደደ እየተባረረ መኖር የለበትምና አማራ የራሱን አገር መስርቶ አስከብሮ ይኖራል ብለው የሚያምኗሉ። እኒህን አላምንበትም። ኔ ድርጅት ምርህ አይደለም። ይሄ ድርጅት አንድ ድርጅት ነው፣ የራሱ መስመር አለው። ወደ ትብብሩ ስንመጣ እንግዲህ በሚያግባቡን በጋራ በሆኑ ጉዳዮች ላይ ትብብሩ ይሰራል። ከሚተባበርባቸው አጀንዳዎች ውጪ ያሉት ግን በግል ነው የሚታዩትና ይሄ ጥያቄ ምናልባት ለአህመን ለአማራ ህዝብ መድን ንቅናቄ እኔ ባለሁበት ድርጅት ቀርቦ ቢሆን ኑሮ መልሴ ኢትዮጵያ አገሬ ነችና የአገሬ ጉዳይ በሙሉ ይመለከተኛል ነው መልሴ የሚሆነው። ሌላው በአሁኑ ወቅት የተንሸራሸረ ያለ ሀሳብ ቢኖር ወደፊት ጊዜው ይቅረብም ይርዘም ኢትዮጵያ ውስጥ በብሔር ተኮር የሆኑ መዋቅሮች እንዲቀሩና ርዕዮተ ዓለም ላይ የተኮሩ ብቻ የፖለቲካ ፓርቲዎች እንዲካሄዱ ያም ከኢህአዴግ ጨምሮ ኢህአዴግ ወደ የርዕዮተ ዓለማዊ መሰረት ያደረገ ወጥ ፓርቲ እንዲሆን ከዛም ሌሎችም እንደዚሁ በጥቅሉ ከብሔር ተኮር መደራጀት አልፈው በዛ መስክ እንዲሰማሩ ሁሉም የፖለቲካ ድርጅቶች የሚለው ሀሳቦች እንሸራሸራሉ። በገዥው ፓርቲው ሰዎችም ዘንድ ጭምር ድጋፍ እየታየ ነው ያለው። የዚህ አይነቱ ነገር እውን እንዲሆን ቢደረግ፣ የእናንተ ድርጅት ወይም በዚህ አብዛኛው ብሔር ተኮር ላይ የተቋቋሙ ድርጅቶች መድንን ጨምሮ አቋማችሁ ምን ይሆናል? ለዛ አይነቱ ድጋፍ ኢትዮጵያዊነት ላይ ወይም ረት ዓለም ላይ ያተኮረ ድርጅት አቋቁሞ ለወደፊቱ የኢትዮጵያ ዲሞክራሲያዊ ሂደት ግንባታ ላይ መሰማራቱን ይመርጣል ወይስ በዚሁ ባለው አቋም መጽናትን ነው የሚሻው? ይህን ጥያቄ ለመመለስ እንግዲህ አማራ ድርጅቶች ወደዚህ ወደ ብሔር ፖለቲካ የገቡበትን ምክንያት ማወቅ ያስፈልጋል። በኢትዮጵያ ውስጥ የብሔር ፖለቲካን ባለመቀበል ባለመከተል አማራ የመጨረሻው ነው እንደ ህዝብ። ለረጅም ጊዜ የአማራ በብሔር የተደራጀ የአማራ ድርጅት አልነበረም። በኢትዮጵያዊነት በሬዮት ዓለም በአመለካከት ነው ዘመናት የመጣው። ለምሳሌ እኔ አባል ሁበት ድርጅት ብዙዎቻችን ይህን አህምን የመሰረት ነው። ዘጠና ዘጠኝ በመቶ አርበኞች ግንቦት ሰባት የሚባለው ያኔ ግንቦት ሰባት የሚባል ድርጅት አባል የነበርን ቅንጅት፣ የነበርን መኢአድና ኢዴፓ የነበርን። ከዛ ወጠንና ያለው የፖለቲካ ሁኔታ በአማራ ሕዝብ ላይ አብረን ከጎናችን የነበሩ አንዳንድ ሰዎች አሉታዊ የሆነ የጥላቻ ፖለቲካ ሲያራምዱ ስናይ ነው። ይህ ነገር በአማራ ላይ ያለው ጥላቻ ከወያኔ ብቻ ሳይሆን ይመጣል። ሌሎችም ይህንን ነገር የሚያቀነቅኑ አሉ እና ወደፊት አማራ በኢትዮጵያ ውስጥ ተከብሮ ለመኖር የግድ ራሱን ማስከበር አለበት። ሌላ አማራን ሊያስከብሩ የሚችል ኃይል የለም። ብዙ ይሄ የጥላቻ ፕሮፓጋንዳ በተለይ ከዚህ ከስልሳ ስድስቱ አብዮት ጀምሮ ጨቋኝ መደብ፣ ገዥ መደብ የመሳሰሉት ነገሮች አማራ ከፖለቲካው እንዲገለል፣ ከኢኮኖሚው እንዲገለል፣ ኢትዮጵያ ውስጥ በሰላም እንዳይኖር፣ ተሸማቆ እንዲኖር፣ በድህነት አረንቋ ውስጥ እንዲኖር ሆን ተብሎ መቃ እየተደረገበት ፖሊሲ እየተቀረጸ እየተገፋ ያለ ኃይል ስለሆነና ይህን ደግሞ ወያኔ ብቻ ሳይሆን ኢቭን በዚህ በተቃዋሚ በኩል አለን የሚሉ ኃይሎችም ይህንን ነገር ሲቀበሉትና ሲደግፉት ስላየን ነው። ከዚህ በኋላ አማራ በመላው ኢትዮጵያ በነጻነት ተከብሮ ለመኖር ተደራጅቶ ራሱን ማስከበር ስላለበት ነው፣ ወደዚህ የመጣ ነው። ነገ ከነገ ወዲያ ግን ይሄ በአማራ ህዝብ ላይ የሚደረገው የጥላቻ ፖለቲካ፣ መሳደድ፣ ከኢኮኖሚና ከፖለቲካ እንዲገለል የማድረግ ነገር ተቀይሮ ኢትዮጵያ ከብሔር ፖለቲካ ወጣ በርዕዮተ ዓለም ላይ የተደራጁ የፖለቲካ ድርጅቶች የሚሳተፉበት መድረክ ከተፈጠረ የአማራ ህዝብ ጥያቄ ተመልሷል ማለት ነው። የአማራ ህዝብ ጥያቄ ከተመለሰ ደግሞ በብሄር ተደራጅቶ የሚቀጥልበት ምክንያት የለውም። በነገራችን ላይ ይሄ በብሄር መደራጀት ጥሩ ነገር ሆኖም አይደለም። አማራ ተገዶ የመጣበት እንጂ ፖዘቲቭ ነገርም አይደለም። ብሄርተኝነት እንዲሁም ካየነው እኮ መጨረሻው የፋሺዝም ታናሽ ወንድም ነው እና ብሄርተኝነቱን መቼም ይሄ በጣም እንዲቀጥል እስከ መጨረስ የሚገፋ ኃይል የለም ግን ተገዶ አማራ በተለይ ተገዶ ሳይፈልገው እራሱን ለመከላከል የገባበት አደረጃጀት ነው እንጂ በምርጫው አይደለም እና ነገ ከነገ ወዲያ ይሄ ነገር ከተቀየረ እና አማራ ኢትዮጵያ ውስጥ በማንነቱ ሳያፍርት በሙሉ ነጻነት የዜግነት መብቱ ተከብሮለት መኖር ከጀመረ ያ ቅድም የጠቀስከው የፖለቲካ አደረጃጀት ተመራጩ አደረጃጀት ነው፤ መጨመር እችላለሁ። ጥሩ። እሺ የብሔር አደረጃጀት እና አሁን አገሪቱ ውስጥ እየተተገበረ ያለው የኤትኒክ ፌዴራሊዝም ከማንም በላይ የጎዳው አማራውን። ይሄ ጉዳይ በዋናነት አማራውን የጎዳ ቢሆንም አሁን አሁን የኢትዮጵያ ጉዳይ የሚያንገባግባቸው የተለያዩ ኃይሎች የኤትኒክ ቤዝድ የሆነ ፌዴራሊዝም የሀገሪቱን ወደ መበታተን እያመጣት እንደሆነም እየተረዱ ያለ ይመስላል። ለዛም ይመስላል አሁን እንግዲህ ቅድም የገለጽከውን አይነት ሀገሪቱ ከዚህ በኋላ ብሔርን መሰረት ያደረገ የፖለቲካል ውክልና ተመልሳ መግባት የለባትም የሚል አስተሳሰብ ሲደመጥ የሚሰማው በዋናነት አሁን በህብረ ብሔር ተደራጅተናል ብለው ራሳቸውን የአንድነት ኃይል ብለው የሚጠሩትም ኃይሎች ቢሆን ኢትዮጵያ አሁን ባለችበት ሁኔታ ይሄ እዚህ ኢትኒክ ፌዴራሊዝም እና አሁን ወያኔ የሚጠቀምበት ሕገ መንግስት እንዳለ ልናስቀጥል ካልቻለን የኢትዮጵያ ንና ሀገሪቱም እንደ ሀገር የመቀጠሏ ነገር ጥያቄ ውስጥ ይገባል ብለው የሚያምኑበት ነገር ነው። ይሄ በጣም መሰረታዊ ነገር ነው። አማራውም የሚታገለው ይሄንን ኤትኒክ ፌዴራሊዝም የኔ ውክልና የለውም እኔን አይመጥነኝም ብሎ ነው እየታገለ ያለው። ስለዚህ ወደዛ አይነት መስመር መምጣቱ ድምፁን የሚወክሉለትና የሚፈልገውን ነገር ልገልጽለት የሚችል ማንኛውም አይነት የፖለቲካል አደረጃጀት የፖለቲካል ሪፕሬዘንቴሽን እስከተገኘ ድረስ አማራው በብሄር የመደራጀት ከሌላው ብሄር የተለየ ፍላጎት የለውም። ከሁሉም ወደ በኋላ የተደራጀ ምሱ ነው። የብሄር ውክልና ቀርቶ የአገሪቱም የምትደራደርበት ህገ መንግስት ያንን መሰረት ያደረገ ሰሰብን መሰረት ያደረገ አደረጃጀት ቢኖር ከማንም በላይ ደስተኛ የሚሆነው እና በዛም ተጠቃሚ የሆነው አማራው ነው። አንተነ የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስንብት ሳቢያ አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ተተክተዋል በእግራቸው። ከዚህ በኋላ ይሄው ኢትዮጵያን የፖለቲካ አቅጣጫ ወዴት ሊያመራው ይችላል? የሚል አሳሰብ አለ። ወደፊት ያራምዳል? ባለበት ይሄዳል? ወደ ኋላ ይመልሰዋል? ወይስ ወይ የሚሄድበት አቅጣጫም ላይታወቅ ይችላል? የተለያዩ አታያዮች አሉና፣ በእናንተ በኩል ያለው ግምገማ ምን ሊሆን ይችላል የሚል ነው። አዲሱ ጠቅላይ ሚኒስትር ወደ ዲሞክራሲ አቅጣጫ ኢትዮጵያን ለማስጓዝ ከፈለጉ በቅድሚያ ሊያደርጉ የሚገባቸው ዋነኛ አጀንዳዎች ውስጥ ማስፈርና መተግባር አለባቸው የምትሏቸው ነገሮች ምን ይሆናሉ? የመጀመሪያው በኢትዮጵያ ውስጥ የጠቅላይ ሚኒስተር ለውጥ ምን ለውጥ ሊያመጣ ይችላል የምንለውን ለማየት ሲጀምር ጠቅላይ ሚኒስትር ወይም ደግሞ የግለሰብ ለውጥ ነው እንጂ የተደረገው የስርዓት ለውጥ፣ የፖሊሲ ለውጥ ወይም ደግሞ አገሪቱን የሚያስተዳድረው ድርጅት ለውጥ አልተደረገም። ይህንን መነሻ አድርጌ ነው ከዚህ ቀጥሎ ሁለት አስተያየቶችን ማቀርበው። የጠቅላይ ሚኒስትር ለውጥን በተመለከተ ጠቅላይ ሚኒስትሩ የተለወጠበትን መንገድ ብናየው፣ እሱ ምናልባት ትንሽ የሆነ መንደርደሪያ ፍንጭ ይሰጠናል። የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ወደዚህ ቦታ ላይ የመጣው ቀድሞ ምክትል ሆኖ ስለነበረ ያም ደካማ ሰው ስለነበርና ቶ መለስን የገዘፈ ጥላ የማይፎካከር ስለነበረ በምክትል ተቀምጦ አጋጣሚ መለስ ሲሞት በቦታው ላይ ተተክቶ ነው። በስምምነት ነው ያ የሆነው። የአሁኑ ግን በዚያ መንገድ አይደለም የመጣው። በኢህአዴግ ውስጥ የቆየ በኢህአዴግ መካከል ያለውን ችግር ከፍተኛ የሆነ ፉክክር፣ ትግል፣ ሽኩቻ እንዲሁም ጠመንጃ አይማዘዙ እንጂ ጦርነት ሊያስብል በሚችል ከፍተኛ ፉክክር ሲያደርጉ ቆይተዋል። በተለይ የኦሮሞ ህዝብና የአማራ ህዝብ ያደረገው ብዙ መስዋዕትነት የከፈለበት ትግል ብዙ ሰዎች ህይወታቸውን የገበሩበት የታሰሩበት ትግል በኢህአዴግ የውስጥ አባላት መካከል ከፍተኛ ሽኩቻ አድርጎ መጨረሻ ላይ አዲስ ጠቅላይ ሚኒስትር እስከመውለድ ደርሷል። ይሄ ለውጥ ግን ኢትዮጵያ ውስጥ የዲሞክራሲ ስርዓት እንዲመጣ የተደረገ ለውጥ ግን አይደለም። የኢትዮጵያ ህዝብ የሚፈልገው አጠቃላይ የስርዓት ለውጥ የዲሞክራሲ ለውጥ ነው። በተቃራኒው ግን በገዥው ድርጅት መካከል፣ በአባላቱ መካከል ያለው ትግል ግን የእኩልነት ትግል ነበረ። እንደሚታወቀው ኢህአዴግ አራት ድርጅቶች ይኑሩበት እንጂ ሕወሓት የሚባለው የኢህአዴግ ፈጣሪ የበላይ ሆኖ ሌሎቹን ተላላኪ አድርጎ እንደፈለገው እሱ እያዘዘ እነሱ ታዛዥ ሆኖ ነው እስካሁን ደስ የቆዩት እና ከዚህ በኋላ ይሄ ነገር መቆም አለበት እና በእኛ መካከል እኩልነት መኖር አለበት የሚል ነው በኦህዴድ በኩል ተነስቶ እስካሁን ድረስ ፋት የነበሩ እና መጨረሻ ላይ ይሄ የእኩልነት ጦርነታቸው አሸንፎ የኦህዴዱ ዶክተር አብይ መሪ ሆኖ ወጥቷል። ስለዚህ አንዱ ለውጥ ብዬ የማምነው ምንድን ነው? የአንድ ብሔር የበላይነትን ይሰብራል። ወደፊትም ከዚህ የበለጠ እየሰበረው፣ በመከላከያውም በደህንነቱም በሌሎች ተቋማትም ይሄ የአንድ ብሔር የበላይነትን እያስወገደ ይሄዳል ብዬ ጠብቃለሁ። ሌላው ደግሞ ኢህአዴግ በተለይም ህወሃት ጫካ እያለ ለ17 ዓመታት እና ስልጣን ላይ እያለ ለ27 ዓመታት ሲመራበት የነበረውን ይሄ የብሔር ጭቆና ፍልስፍና ይሄ በአሁኑ የትግል ፍትጊያ እየሰበሩ መጥቷል። በተለይ የነ አቶ ለማና የነ ዶክተር አብይ ይዘው የወጡት አዲሱ መስመር በኢትዮጵያ አንድነት የሚያምን ኢትዮጵያውያንን አጠቃላይ ማለት ነው፣ ወደ አንድነት የሚያመጣ ቢያንስ በተግባር ተፈጽሞ ባናየውም፣ ግን በዚህ በቅስቀሳ ደረጃ ይህን ነገር ደጋግሞ ሲያስተጋቡት አይተናል። እና ወያኔ ልዩነት ላይ ትኩረት አድርጎ ይሰራ ነበር እና እነሱ ደግሞ አይ አንድነት ነው የሚያስፈልገን እያሉ ነው የመጡት። ከዚህ ከህወሀቶች የተለየ የፖለቲካ መስመር ይዘው መጥተዋል። እና በተለይ እንደ አማራ ድርጅት ብሄር ብሄር ጭቆና ነበረ፣ የአማራ ህዝብን ጨቋይ ነበረ በሚል ህወሀቶች አጠቃላይ ኢትዮጵያውያን ለመከፋፈል ሲጠቀሙበት የነበረውን የብሔር ፍልስፍናቸውን የሚንድ የፖለቲካ አስተሳሰብ ይዘው መጠዋል። ይሄ እንደኔ አንድ ለውጥ አድርጌዋለሁ። ከዚህ በተረፈ ግን ኦልሬዲ ስርዓቱ ኢህአዴግ ነው፣ ፖሊሲው ያው ኢህአዴግ ፖሊሲ ነው። የተደረገውም ትግል በመካከላቸው ያለውን እኩል ሆነን ኢትዮጵያን ንግዛ ነው እንጂ ዲሞክራሲያዊ ስርዓት ኢትዮጵያ ውስጥ ይምጣ የሚል ስላልሆነ የዲሞክራሲ ስርዓት ለውጥ አላይም አልጠብቅም ኢህአዴግ እስካለ ድረስ። ከዚህ ውጭ ከአዲሱ ጠቅላይ ሚኒስትር ምናልባት ምን ቢያደርጉ ምን መልእክት ታስተላልፋለብንም ለጠየቀው ጥያቄ ማድረግ የሚችሉ ከሆነ ምናልባት ወይም ፍላጎቱ ካላቸውና ቅንነቱ ካላቸው ኢትዮጵያን ወደ ዲሞክራሲያዊ ስርዓት የሚያሸጋግር ለውጥ ቢያደርጉ፣ የነጻ ሚዲያ ቢከፍቱ፣ የሲቪክ ተቋማትን ቢፈቅጡ፣ የምርጫ ህጉን ቢያሻሽሉ፣ ለሁሉም ተቃዋሚ ፓርቲዎች የድርድር ጥያቄ አቅርበው በነጻነት ቢደራደሩና የዲሞክራቲዜሽን ፕሮሰሱን ቢከፍቱት እንደ አንድ የአማራ ድርጅት ደግሞ ተወካይነቴ የአማራ ሕዝብ በመላው ኢትዮጵያ መጤነህ እየተባለ የሚሳደደውን አስቁመው እንደሌላው፣ ልክ እንደ ኦሮሞው፣ እንደ ትግሬው፣ እንደ ሲዳማው፣ እንደ ከፋው ሁሉ በመላው ኢትዮጵያ በነጻነት ተከብረው እንዲኖር ይሄን እንዲያደርጉም እንጠ እንጠብቃለን ይህንን እንመጠይቃለሁ። አቶ ተመስገንስ የአዲስ ጠቅላይ ሚኒስትር ስየማው ኢትዮጵያን የፖለቲካ አቅጣጫ ወዴት ሊያመራ ይችላል? አዲሱ ጠቅላይ ሚኒስትር አገራዊ አጀንዳ ውስጥ በቅድሚያነት ሊሰፍሩ የሚገባቸው ነገሮች ቢኖሩ ምንድናቸው ይላሉ? አመሰግናለሁ ከሳውን የአዲሱ ጠቅላይ ሚኒስትር ወደ ስልጣን መምጣት ት የሚመጣው አዲስ ነገር የመጣበትን መንገድ ወደ ኋላ መለስ ብለን ስናየው ዶክተር አብይ ወደዚህ ስልጣን ከመምጣቱ በፊት የነበሩት ኃይለማርያም ደሳለኝ የስልጣን ዘመናቸውን ሳይጨርሱ ነው ዲዛይን ያደረጉት እንደዛም እንዲሆኑና ከዛም በኋላ ደግሞ አብይን ወደ እንደዚህ ስልጣን እንዲመጣ ያደረገው ቅድምም ወንድሜ አንተነህ እንደገለጸው የ ህዝባዊ አመፁ በጣም ብዙ የተለያዩ ሀይሎች ተደምረው ነው ዶክተር አብይን ወደ ስልጣን እንዲመጣ ያደረጉት። እሱም እንግዲህ በዋናነት አገር ቤት ያለው የህዝባዊ አመፅ የኦሮሞ ህዝብ እንቅስቃሴ፣ የአማራ ህዝብ እንቅስቃሴ አሁን እያደረገ ያለው እንቅስቃሴ፣ እና የአገር ቤቱን እንቅስቃሴ ደግሞ በሚገባ እዚህ ዲያስፖራው ከኢትዮጵያ ውጭ የሚኖረው ኢትዮጵያዊ ተወላጅ የአገር ቤት ያለውን መሬት ላይ ያለውን እንቅስቃሴ በሚገባ ስላስተጋባው፣ እሱንም ተከትሎ የተለያዩ የውጭ ሀይሎች አካባቢው ላይ ያለውን ፍላጎታቸውን ለማስጠበቅ ሲሉ አካባቢው እንዲረጋጋ ይፈልጋሉ እና ሀገሪቱ እያለ የሄደችበት ያለው መስመር ከደህንነታቸው አንፃር ከፍላጎታቸው አንፃር ስጋት ስለሆነባቸው የነዚህ ሁሉ ሀይሎች ተደማምሮ ነው እንግዲህ ዶክተር አብይን ወደ ስልጣን ያመጣው። ወደ ስልጣን የመጣበት መንገድ የኢትዮጵያን ቀጣይ የሚሆኑትን ነገሮች በተወሰነ ደረጃ የሚጠቁመን ነገር አለ። ይሄ ህዝባዊ አመጽ ተጠናክሮ መቀጠሉ እና ህዝባዊ እምቢተኝነቱ እስከመጨረሻው ጥግብ ሄድ እንግዲህ የሚፈለገውም ነጻነት እስኪመጣ ድረስ ያንን ለውጥ ልናመጣ እንችላለን የሚለውም ነገር አንዱ በራሱ ለነጻነት ታጋዮች የሚያስተላልፈው መልእክት አለ ብዬ አስባለሁ። የተረፈ ግን ዶክተር አብይ አሁንም በኢህአዴግ ውስጥ ያደገ የኢህአዴግ መሪ ነው። ፒኤልኤፍ በቀረጸው ፖሊሲ በምትደራደር አገር ውስጥ የጠቅላይ ሚኒስትርን ቦታ ነው የያዘው። ይህን የሚባል መሰረታዊ ለውጥ ሊያመጣ አይችልም። ግን ሰውየው እንደ ግለሰብ ከሀይለማርያም ደሳለኝ የተለየ ስብእና እንደሚኖረው ይታወቃል። የተለያዩ ሰውየውን ከሚያውቁና አብረውትም ከሰሩ ሰዎች እንደሚሰማው የለውጥ አረማጅ አይነት አስተሳሰብ እንዳለው ይነገራል። በተለይም ደግሞ የእሱን ወደ ስልጣን መምጣት ተከትሎ ተቃውሞ ሀይል ውስጥ ጎራ የሚሰለፉ የተለያዩ ሀይሎች እንደሚያስተጋቡት ሰውየው ያንን አይነት በጣም ምትብ የሆነ ስብእና ካለው በትንሹም ቢሆን ሊያስብ ይችላል እና ቅድም የተጠቀሱትን የሚዲያ ነጻነት፣ የመደራጀት መብት፣ ህዝቡ ፈልገውን ነገር በአግባቡ እንዲገልጽ የማድረግ እነዚህ እነዚህ ሰብአዊ መብት ነገሮችን በትንሹም ቢሆን ለውጥ ሊያመ ይችላል ብዬ አስባለሁ። ግን በአጠቃላይ በዚህ ሂደት ተጠቃሚ የሚሆነው በአዲስ ጠቅላይ ሚኒስትር በመመረጡ ሂደት ውስጥ የመጨረሻ ተጠቃሚ የሚሆነው ከሁሉም በላይ ቲፒኤልኤፍ ነው። በተወሰነ ደረጃም ቢሆን ፋሽ ለመግዛት እድል ይሰጠዋል ብዬ ነው የማስበው። ያ ደግሞ የተቃውሞው ሀይላችንን አጠናክረን ካልቀጠልን ለመውደቅ መገፋትን ብቻ ይፈልግ የነበረ ሞስ የወደቀ ሀይል እንደገና ለማሰራራትም እድል ሊኖረው ይችላል ማለት ነው። ስለዚህ በእንደዚህ አይነት ለእኔ ይህን ያህል እዚህ ግባ የሚባል ተስፋ ይታየኝ። ቴንክዩ አቶ ተመስገን። ጥሩ ነህ። የአማራ ድርጅቶች ማህበራት ስብስብ ቃል አቀባይ አቶ አንተነህ ሙልጌታ፣ የአማራ ህዝብ መድህን ንቅናቄ ተወካይ፣ ስለ ቃለ ምልልሱ እናመሰግናለን። እኛም እናመሰግናለን። እግዚአብሔር ይስጥልን። እኛም እናመሰግናለን። ስቤስ ሬዲዮ ጋዜጠኛ ካሳሁን እድሉን ስለሰጣችሁን በጣም እናመሰግናለን።